yeah. yeah. yeah. yeah y hey. yamir yeah, yeah, radio tabayuno. <mysteriously nihilize annoying noise> <ICHE> 25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ጥር 12 2007 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ። እንኳን ለቃና ዘገሊላው አደረሳችሁ፣ እንኳን አደረሳችሁ። የተከበራችሁ አድማጮች ጤና ይስጥልን። የዚህ ምሽት አስተናጋጆቻችሁ ሰለሞን አባተና ቆንጂት ታዬ ነን። መራጩ ህዝብ የምርጫ ካርድ እንዲወስድ የዘጠኙ ፓርቲዎች ትብብር ጥሪ ያቀረበ ምርጫ ቦርድ ትብብሩ ህገወጥ ነው ይላል። ፓርቲዎች በሂደት እየተዋወቁና እየተባበሩ በሄዱ ጊዜ ሁሉ ድምፅ ሳይሻሙ ከተቻለም የህግ ቴክኒካል ችግር እስካልተፈጠረ ድረስ በአንድ ምልክትና በአንድ ማኒፌስቶ የሚወዳደሩበትን ነገር እስካሁንም ድረስ እስካሁኗ ሰዓት ድረስ ሌት ተቀን እየሰራ ነው። አቶ ይልቃል ጌትነት የሰማያዊ ፓርቲ ሊቀመንበር ናቸው። በአብይ ርዕስ ዘገባ ይዘናል። ከዜናዎቻችን መካከል ደግሞ በደቡብ ሱዳን የሪያክ ማሻር ታማኝ አማጽያን ቃል አቀባይ በሌክስ ግዛት የተካሄደው ውጊያ ውስጥ እጃችን የለበትም ሲሉ አስታወቁ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቦኮ ሀራም የሚያደርሰው ጥቃት እየተባባሰ መምጣቱ አሳስቦኛል ሲል አስታወቀ፣ የሚሉት ይገኛል ይገኙበታል። አሁን የሰዓቱን የዓለም ዋና ዋና ዜና እናሰማችሁ። በደቡብ ሱዳን ለሪያክ ማሻር ታማኝ የሆኑ አማጽያን ቃል አቀባይ በሌክስ ግዛት የተከሰተው ውጊያ ውስጥ እጃቸው እንደሌለበት አስታወቁ። መግለጫው የተሰጠው የደቡብ ሱዳን መንግስት አማጽያኑን በትናንትናው እለት በውጊያው ተጠያቂ ካደረጉ በኋላ ነው። ዝርዝሩን ሄኖክ ሰማ ግዜር ያቀርባል። ለሪያክ ማሻር ታማኝ የሆኑ አማጽያን ወታደራዊ ቃል አቀባይ ሉልኮዋንግ በሌክስ ግዛት ውጊያ እጃችን የለበትም ሲሉ ገልጸዋል። አሁንም ቢሆን በውጊያ ግንባር ላይ ያሉ ወታደራዊ አዛዦቻችን በውጊያው መሳተፋቸውን አለማረጋገጣቸውን በመግለጽ ላስተባብል እወዳለሁ። በዚህ ውጊያ የተገደሉት ሰላማዊ ሰዎች ናቸው። ከዘገባው እንዳነበብኩት ከተገደሉት መካከል ሴቶችና ሕጻናት አሉበት። ለዚህ ነው ደጋግሜ ኃላፊነት የለብንም በማለት የማስተባብለው። በሌክስ ግዛት በተደጋጋሚ የከብት መንዳት ችግር መኖሩን የጠቆሙት ከዋንግ የመንግስቱ አካላት የጸጥታ ሁኔታውን እንዲያሻሽሉ አሳስበዋል። የደቡብ ሱዳን መንግስት ቃል አቀባይ ፊሊፕ አጉር በትናንትናው ዕለት አማጽያኑን በውጊያው ተጠያቂ አድርገዋል። ትላንት በተመሳሳይ ቀን ለሪያክ ማሻር ታማኝ የሆኑ ኃይሎች በዩኒቲ ግዛት ጥቃት አድርሰው ቶም ሀውስ በሚባል አካባቢ የሚገኝ የነዳጅ ዘይት ጉድጓድ አቃጥለዋል። ቶም ሀውስ በሰሜን ክልል በፓናኩች እና ፓናቶ መካከል የሚገኝ አካባቢ ነው። የተባበሩት መንግስታት ድርጅት የሚያሰራጨው ሬዲዮ ሚራያ በልክስ ግዛት በትናንትናው ዕለት በርካታ ቤቶች መቃጠላቸውንና ሰላማዊ ሰዎች መሞታቸውን ዘግቧል። ውጊያው በየትኞቹ ታጣቂዎች መካከል እንደ ተከናወነ ግን ከገለልተኛ ወገኖች የተገኘ መረጃ የለም። ጽንፈኛው እስላማዊ ቡድን ቦኮ ሃራም የሚፈጽመው ጥቃት ተባብሶ የማዕከላዊና ምዕራብ አፍሪካ አካባቢን ሰላምና መረጋጋት እየበጠበጠ በእጅጉ መሆኑ በእጅጉ አሳስቦናል ሲል የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት አስታወቀ። ምክር ቤቱ ዛሬ ሰኞ ባወጣው መግለጫ የክልሉ ይቅርታ ዛሬ ማክሰኞ ባወጣው መግለጫ የክልሉ ሀገሮች ነውጠኞቹን የሚወጋ ክልላዊ ወታደራዊ ኃይል ለማቋቋም አፋጥነው ዕቅድ እንዲያወጡ ተማጽነዋል። በቅርብ ወራት ቦኮ ሃራም በተደጋጋሚ ጥቃት እያደረሰ መሆኑንና እንቅስቃሴው ከናይጄሪያ ተሻግሮ ካሜሩንና ኒጀርን ጨምሮ ለጎረቤት ሀገሮች እየተዛመተ መሆኑን አጥብቆ አውግዟል። ምክር ቤቱ የጸጥታ ጥበቃ ምክር ቤቱ ለነውጠኞቹ ስለሚሰጥ ክልላዊ ምላሽ ኒጀር ዋና ከተማ ኒያሜ ውስጥ ሊካሄድ በታቀደው ንግግር መደሰቱን ገልጾ ቻድ ቦኮ ሐራሞችን የሚወጋ ሰራዊት በመመደቧም አመስግኗል። መካከለኛው አፍሪካ ሪፑብሊክ ዋና ከተማ ውስጥ አንዲት ሴት የተባበሩት መንግስታት ድርጅት ሰራተኛ መጠለፋቸው ተገለጠ። ትናንትና ሁለት የእርዳታ ሰራተኞች መጠለፋቸው ይታወሳል። ከጸረ ባላካ ሚሊሺያ ጋር ግንኙነት አላቸው ተብለው የሚጠረጠሩ ታጣቂዎች ዋና ከተማዋ ባንጊ ውስጥ ኩርዳዊቱን ሰራተኛውን እንደጠለፉ የመንግስታቱ ድርጅት አስታውቋል። ለካቶሊካዊ የሕክምና በጎ አድራጎት ድርጅት የሚሰሩ አንዲት ፈረንሳዊትና አንድ የሀገሩ ሰው ትናንት ሰኞ መጠለፋቸው ይታወሳል። ጠለፋዎቹ የተፈጸሙት የተባበሩት መንግስታት ድርጅት ሰላም አስከባሪዎች ጄኔራል አንዲጄሎ የሚባለውንና በግድያ፣ በአመፅ አስገድዶ በመድፈርና በዝርፊያ ወንጀል ሲፈለግ የነበረውን የጸረ ባላካ ሚሊሽያዎች ከፍተኛ መሪ በቁጥጥር ስር ማዋላቸውን ተከትሎ ነው። ሚሊሽያዎቹ መሪያችንን ልቀቁልን፣ ፈረንሳዊቱን ታጋጅ እንለቃለን ማለታቸውን ሮይተርስ ዘግቧል። ኮንጎ ዲሞክራሲያዊት ሪፐብሊክ ልታካሂደው አቅዳው የነበረውን ምርጫ ጊዜ የሚቀይርና በውጤቱም የፕሬዚደንት ጆዜፍ ካቢላን የስልጣን ዘመን ያራዝማል የተባለ ሕግ ለማውጣት የቀረበውን የሕግ ሀሳብ በመቃወም ለሁለተኛ ቀን አደባባይ ለማውጣት ያሰቡ ተቃዋሚዎችን ሰልፍ ለማደናቀፍ መንግስቱ ዛሬ ጥረት አድርጓል ተብሏል። ረቂቁን የኮንጎ ዲሞክራሲያዊት ሪፐብሊክ ፓርላማ የህግ መምሪያ ያጸደቀው ሲሆን የህግ መወሰኛ ምክር ቤቱ ሲመክርበት መዋሉ ተዘግቧል። ባለሥልጣናቱ የኢንተርኔት አገልግሎትን በዋና ከተማይቱ ኪንሻሳ እና በጎማ ከተሞች እንዲቋረጥ አድርጓል የሚሉ ስሞታዎች ተሰምተዋል። ትናንት ሰኞም በሺዎች የተቆጠሩ የሚባሉ ተቃዋሚዎች በየጎዳናው ወጥተው የነበረ ሲሆን የፖሊስ አባላት ለመበተን በወሰዱት የኃይል እርምጃ ቢያንስ አራት ሰው መገደሉ ተገልጿል። ፖሊስ አስለቃሽ ጋዝ ምርጨቱ ተዘግቧል። ፕሬዚደንት ካቢላ ላለፉት 14 ዓመታት ሀገሪቱን እየመሩ መሆኑ ይታወቃል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የመን ዋና ከተማ ሰንዓ ውስጥ የሺያ እስልምና ተከታይ አማጽያን ቤተመንግስቱን ወረሩ ሲሉ እማኞች ተናገሩ። ዛሬ ቀደም ብሎ ግን ሌሊቱን የጠቅላይ ሚኒስትሩን መኖሪያ ቤት የከበበው ሁቲ ተብሎ የሚጠራው ሽምቅ ተዋጊ ቡድን ፍጥጫው እንዲቆም እየተደራደረ ነው የሚል ወሬ ተሰምቶ ነበር። ቅዳሜ ዕለት የየመን መንግስት አዲስ ህገ መንግስት ለማርቀቅ ጥረት እያደረገ በነበረበት ሰዓት ሁቲዎቹ አማጽያን የፕሬዚደንት አቤድ ራቦ ማንሱር ሃዲን የጽህፈት ቤት ሹም መጥለፋቸው አይዘነጋም። ለየመን አናሳን ሺዓዎች የበለጠ መብት እንዲሰጥ የሚጠይቁት ሽምቅ ተዋጊዎቹ ባለፈው መስከረም ወር ዋና ከተማዋ የገቡ ሲሆን፣ በኋላ ግን አዲስ መንግስት እንዲቋቋም ጥሪ የሚያደርግ ስምምነት ተፈራርመዋል። ብጥብጡ ግን አልተገታም። እስላማዊ መንግስት ነኝ የሚለው ነውጠኛ ቡድን ያገታቸውን ሁለት የጃፓን ዜጎች ጃፓን ማስለቀቂያ ካልከፈለች አንገታቸውን እንደሚቆርጥ በቪዲዮ ዛቻ ቢያወጣም የጃፓን መንግስት የአሸባሪዎችን ትዕዛዝ አልቀበልም ብሏል። የቪኦኤ ዘጋቢ ስቲቭ ሄርማን ከባንኮክ የላከው ዘገባለት እዝታ በላቸው ታቀርበዋለች ጥቁር ልብስ ያጠለቀና እንደ ብሪታንያ ተወላጅ የሚናገር ሰው ለቡድኑ 200 ሚሊዮን ዶላር ካልተከፈለ ሁለት ጃፓናውያን እንደሚገደሉ ዛሬ ማክሰኞ በኢንተርኔት ላይ በተለቀቀ ቪዲዮ ሲዝት ይታያል። ቢላዋ የሚያወዛውዘው ይኸው ግለሰብ ሁለት ብርቱካን ቀለም ያለው አልባሳት ያጠለቁና በረሃማ ስፍራ ላይ የተንበረከኩ ጃፓናውያን መካከል ቆሞ በቪዲዮ ላይ ይታያል በሚቀጥሉት ሰባ ሁለት ሰዓታት ውስጥ ገንዘቡን ካልከፈለች በእርሷ አነጋገር የሚያወዛውዘው ቢላዋ ጃፓንን ቅዠት ውስጥ ይከታታል ይላል። ለጉብኝት መካከለኛው ምስራቅ የሚገኙት የጃፓን ጠቅላይ ሚኒስትር ሺንዞ አቤ ቪዲዮው ከታየ ከጥቂት ሰዓታት በኋላ ዜጎቻቸው በፍጥነት እንዲለቀቁ ጠይቀው ሀገራቸው ለነውጠኞች አትንበረከክም ብለዋል። ለታገቱ ሰዎች ወረታ እንዲከፈል መጠየቅ ምሕረት የሌለው ቅጣት ያስከትላል። ጃፓን ለአሸባሪዎች አትታዘዝም ሲሉ ነው አቤ በኢየሩሳሌም ለጋዜጠኞች የገለጹት። ጠቅላይ ሚኒስትር አቤ ባለፈው ቅዳሜ በካይሮ ባደረጉት ጉብኝት ሀገራቸው አይሰስ ማለትም እስላማዊ መንግስትን እንዲዋጉበት ለመካከለኛው ምስራቅ ሀገሮች ከምትለግሰው ሁለት ቢሊዮን ተኩል ዶላር ወታደራዊ ላልሆኑ ጉዳዮች እንድታውል 200 ሚሊዮን ዶላር ለግብጽ መስጠታቸው ታውቋል። እንደ አውሮፓ አቆጣጠር በ2013 የአልጄሪያ ነዳጅ ተክል ሰራተኞች የነበሩ አስር ጃፓናውያን በሙስሊም ነውጠኞች መገደላቸው አይዘነጋም። በመጨረሻም የቻይና ምጣኔ ሀብት እድገት ባለፉት 24 ዓመታት ባልታየ መልኩ ዝግ ማለቱን ሀገሪቱ ይፋ ያደረገችው አሃዝ አመልክቷል። ምጣኔ ሀብቷ እድገት የማቆልቆሉ አካሄድ በአዲሱ 2015 ዓመተ ምሕረትም የሚቀጥል እንደሆነ ነው የተመለከተው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ25 ሜትር ባንድ በ11911965 እና በ12140 ኪሎ ሄርትዝ በ31 ሜትር ባንድ በ9435 እና በ9755 ኪሎ ሄርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ጥር 12 2007 ዓ.ም ምሽት ፕሮግራም ነው። እንኳን ለቃና ዘገሊላ ደረሳችሁ። በድጋሚ የጥምቀትን አከባበር የሚመለከት ዘገባ ይዘናል። የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት በባላደራ ቦርድ እንዲተዳደር በፍርድ ቤት ተወሰነ። የንግድ ሚኒስቴር አስፈጻሚ ይሆናል። ዘጠነኛውን ምርጫ እንደገና በህግ አግባብ እንዲደረግ ትዕዛዝ ሰጥቷል። በተጨማሪም ተጨማሪ ትዛዝ የሚያስፈልግ ከሆነም ደግሞ ፍርድ ቤት ተጨማሪ ትዛዝ ለመስጠት የሚችል መሆኑን በውሳኔው ላይ አስፍሯል። የህብረት ባንክ አክሲዮን ማህበር ጠበቃ አቶ ፋሲል አስናቀ ናቸው። የሰማቸዋቸው ዝርዝሩ በሁለተኛው አጋማሽ በንግድና መጣኔ ሀብት ዝግጅት ይቀርባል። አሁን የሰላሳኛው የአፍሪካ ዋንጫ ዘገባ በሰሎሞን ክፍሌ ይቀርባል። ሰላሳኛው የአፍሪካ እግር ኳስ ዋንጫ ውድድር በኢኳቶሪያል ጊኒ በይፋ ከተጀመረ ካለፈው ቅዳሜ ጀምሮ በአራት ምድብ ተከፍለው ለፍጻሜ ግጥሚያ ከሚፋለሙት 14 ብሔራዊ ቲሞች ይቅርታ 16 ብሔራዊ ቲሞች 14ቱ የመጀመሪያ ዙር ግጥሚያቸውን አድርገዋል። የቀሪዎቹ ሁለቱ ማለት የማሊና ካሜሩን ከአንድ ሰዓት በኋላ ይካሄዳል። አሁን ከአስር ደቂቃዎች በፊት ባበቃው አይቮሪ ኮስትና ጊኒ ባደረጉት ጨዋታ አንድ ተጫዋቹን በቀይ ካርድ አጥቶ በጎዶሎ የተጫወተው የአይቮሪ ኮስት ቡድን አቻ ያደረገችውን ጎል በ72ኛው ደቂቃ ላይ አስቆጥሮ እኩል አንድ ለአንድ ተለያይቷል። አድማጮች ዛሬ ተሳትቶልኝ አቶ ፍቅሩ ኪዳኔን ማላቦ ከተማ አግኝቻቸዋለሁ። በዘንድሮ የአፍሪካ ዋንጫ ውድድር ላይ ብዛት ያላቸው ለአውሮፓ ፕሪሚየር ሊግ የሚጫወቱ ከዋክብት መገኘታቸው ከቀደምት ሁሉ እንደለየው ይነግሩናል። የኢኳቶሪያል ጊኒ በርካታ ኢትዮጵያውያን በተለያዩ የሥራ መስኮች ተሰማርተው እንዳሉን ገልጸዋል። አቶ ፍቅሩ ሞሮኮ ማዘጋጀት የሚገባትን የአፍሪካ ዋንጫ በኤቦላ የተረሳ ምክንያት ካልተዛወረ በማለቷ የአፍሪካ ፉትቦል ኮንፌዴሬሽን ፕሬዚዳንት ሌሎችም ሀገር ካነጋገሩ በኋላ የጊኒ ኢኳቶሪያል ማዘጋጀት ፈቃደኛ በመሆኗ ለአፍሪካ ትልቅ ውለታ ውላለች እና ውድድሩ የተጀመረው በባታ ከተማ ስለነበር እንደ አጋጣሚ የቡርኪና ፋሶንና የጋቦንን ግጥሚያ በኮሚሽነርነት ያገለገሉት የኢትዮጵያ ፉትቦል ፌዴሬሽን ፕሬዚዳንት ጁነዲን ባሻ ሲሆኑ በዛን ውቀን ደግሞ አንደኛው መስመር ዳኛ አንገሶም ወግባ ባሪያም ከኤርትሪያ ነበረም። ትናንትና በተደረገውም ግጥሚያ ሴኔጋልና ጋናን ተጠባባቂ ዳኛ በአምላክ ተሰማ ከኢትዮጵያ ነበረም። የሚገርመው እዚህ ሀገር ስፓኒሽ ተናጋሪ ናቸው። በተባበሩት መንግስታት ስር ያለው አሁን የሰሀራ እስፓኞል በቀር ስፓኒሽ የሚናገሩ እነኚህ ብቻ ናቸው። እና እንደ አጋጣሚ በደርግ ጊዜ ወደ ኩባ ተልከው እዛው አድገው ተምረው የተመለሱ ኢትዮጵያኖች ወደ ሀያ የሚጠጉ ሐኪሞች እዚህ የጊኔ ኢኳቶሪያል መንግስት ቀጥሯቸው ይሰራሉ። ከዚህ በቀር የፕሬዚዳንቱ የሪፐብሊኩ ፕሬዚዳንት አውሮፕላን አብራብሬርም ከካፒቴን ኪሩቤል የሚባሉ ናቸው። ከተማ ውስጥ ወደ ሁለት መቶ የሚሆኑ ኢትዮጵያኖች አሉ። ብዙዎቹ መርከብ ላይ የሚሰሩ ናቸው። ይሄ እንግዲህ የኢትዮጵያን ኮሚኒቲ ነው። ከዚህ በቀር የአፍሪካ ፉትቦል ኮንፌዴሬሽን ፕሬዚዳንት እንግዳ ሆነው የቅዱስ ጊዮርጊስ ክለብ ፕሬዚዳንት አቶ አብነት ገብረ መስቀል እዚህ ይገኛሉ። እስካሁን ድረስ ያው አስራ ሁለቱ ሀገሮች ተወዳድረዋል። ለማንኛውም የማይታሰበው እንደ ካቨርዲ አይነት ቡድኖች እንደ ጋቦን አይነቱ በጨዋታቸው በእውነት የሚደነቁ ናቸው። ለጊዜው ሌላውን ነገር እዚህ ሀገር የአፍሪካ ዋንጫን የሚለየው ከሌላ ውድድሮች፣ ለምሳሌ ፈረንሳይ ሻምፒዮና የሚጫወቱ አምሳ ሁለት ተጫዋቾች እዚህ መጥተዋል። አምሳ ሁለት ከአንደኛ አንደኛ ደረጃ የፈረንሳይ ሊግ ውስጥ የሚጫወቱ ከዚህ በቀር ከቤልጂክ ከአውሮፓ በሙሉ ከፖርቹጋል ከግሪክ ያልመጡ ተጫዋቾች የሉም እና አንዳንዶቹ ቡድኖች አንድ ተጠባባቂ ከሀገራቸው ቢመጣ ነው እንጂ ሌላው በሙሉ ከውጭ ሀገር የመጡ ናቸው። ራሱ አሁን አልጄሪያን እነ ሴኔጋል በሙሉ ከውጭ ሀገር የመጡ ተጫዋቾች ነው ያሏቸው። ለዚህ ነው የአፍሪካ ፉትቦል ኮንፌዴሬሽን አፍሪካ ውስጥ የሚጫወቱ ተጫዋቾች እንዲካፈሉ ሻን የሚባለውን ውድድር ያዘጋጀ እና እንግዲህ እስቲ ውድድሮቹን ተከታትለን በሚቀጥሉት ቀናቶች ውስጥ ለሌላ አስተያየት ለመስጠት ሞክራል። አቶ ፍቅሩ ኪዳኔን አመሰግናለሁ። ነገ በሁለተኛው ዙር የምድቦቹ አስተናጋጅ ኢኳቶሪያል ጊኒ ከቡርኪና ፋሶ፣ ቀጥሎ ጋቦን ከኮንጎ ይጋጠማሉ። በእስካሁኑ ሂደት ስንዴው ከንክርዳዱ እየተለየ ይመስላል። እንከታተላለን። ነገ በተመሳሳይ ሰዓት እንገናኝ። እስከዚያው ደህና ቆዩ። ሰሎሞን ሰላሞን ክፍሌን ለዕለታዊ የአፍሪካ ዋንጫ ግጥሚያ ዘገባው አመሰግናለሁ። አሁን ወደ ዕለቱ የመጽሔት ክፍለ ጊዜ እንሸጋገር። በቅድሚያ አብይ ርዕስ ይቀርባል። መራጩ ህዝብ የምርጫ ካርድ እንዲወስድ ሰማያዊ ፓርቲን ጨምሮ የዘጠኙ ፓርቲዎች ትብብር ጥሪ አቅርበዋል። ከፍተኛ ቁጥር ያላቸው መቀመጫዎችን ለማሸነፍና ብዛት ያላቸውን እጩዎች ለማቅረብ ያለውንም እቅድ ተናግሯል። ሰማያዊ ፓርቲ የትብብሩ አባላት የሚከተሉትን አቅጣጫ መንደፉንም ዛሬ ገልጿል። ብሔራዊ ምርጫ ቦርድ ግን በህግ የሚታወቅ አደረጃጀት ስላልሆነ ትብብሩ ህገ ወጥ ነው ይላል። መለስካቸው አመሀ ፓርቲው ዛሬ የሰጠውን መግለጫ ተከታትሎ የሚከተለውን ዘግቧል። የዘጠኙ ፓርቲዎች ትብብር ዛሬ አመሻሹ ላይ ይፋ ያደረገው መግለጫ ከመነሻው ከዓላማዎቹ አንዱ የፖለቲካ ምህዳሩን በማስፋትና የምርጫ ሜዳውን በማስተካከል መጪው ምርጫ ነጻ፣ ፍትሐዊ፣ አሳታፊና ተአማኒ ማድረግ የጋራ የተባበረ ትግል መሆኑን ይገልጻል። ከጋዜጠኞች ከቀረቡላቸው የተለያዩ ጥያቄዎች ተነስተው እንደሰጧቸው ምላሾች ከሆኑ ትብብሩ እስከ መጨረሻው የምርጫ ሂደት ወይም ሁኔታ እስከፈቀደው ድረስ ለመሄድ መቁረጡን ይናገራሉ። ትብብሩ በዚህ ሂደት ውስጥ መራጩ በምርጫው የመጨረሻው ዕለት ወሳኝ መሳሪያው ነው ያለውን የምርጫ ካርድ ከወዲሁ መውሰድ እንዳለበትም አጥብቆ ይመክራል። የጽሑፉን መግለጫ በንባብ ያሰሙት የትብብር ዋና ጸሐፊ አቶ ግርማ በቀለ እንዲህ አቅርበውታል። የትግሉ ቀዳሚና ዋነኛ ባለቤት የሆንከው መራጩ ሕዝብ፣ ነጻነትና ክብርህን ለማስመለስ በምናደርገው ትግል በንቃት እንድትሳተፍ ዛሬውኑ በመመዝገብ የስልጣን ባለቤትነትን የምታረጋግጥበትንና ይህን አምባገነናዊ ስርዓት የምትቀጣበትን ትጥቅ የምርጫ ካርድን በእጅህ እንድታስገባ እንደ ትብብሩ መግለጫ ከሆነ የፓርቲዎቹ ትብብር የሚያካሄደው ትግል ህገ መንግስታዊ፣ ህጋዊና ሰላማዊ ነው። ለትብብሩ አባላትም በምርጫው ረገድ የሚከተሉትን አቅጣጫ እንዳስቀመጠ ይፋ አድርጓል። የትብብሩ ዝግጅት ምን እንደሚመስልና ስንት እጩዎች እንዳዘጋጁ ለቀረበው የጋዜጠኛ ጥያቄም የትብብሩ ሰብሳቢ አቶ ይልቃል ጌትነት ዘርዘር ያለ መልስ ሰጥተው ነበረ። ምርጫው ነጻና ፍትሃዊ እንዲሆን እና አጠቃላይ በአጭር ጊዜ ውስጥ ይህ ምርጫ በህዝብ ታማኝነት ያለው ሆኖ እንዲያልፍ የዲሞክራሲ ሜዳውን በማስከፈት ይደርስ በጋራ መስራት አንዱ ነው። ከዚህ በተጨማሪ ደግሞ ፓርቲዎች በሂደት እየተዋወቁና እየተባበሩ በሄዱ ጊዜ ሁሉ ድምፅ ሳይሻሙ ከተቻለም የህግ ቴክኒካል ችግር እስካልተፈጠረ ድረስ በአንድ ምልክትና በአንድ ማኒፌስቶ የሚወዳደሩበትን ነገር እስካሁንም ድረስ እስካሁን መስራት ድረስ ሌት ተቀን እየሰራ ነው። በአጠቃላይ ግን በሰማያዊ በኩል ሶስት መቶ ሰማንያ ወንበሮችን ለማሸነፍ ከአራት መቶ በላይ እጩዎችን ለማቅረብ በሂደት እየተሰራበት ያለ ነገር ነው። ይህን ስናደርግ ግን በትብብሩ ለምናደርጋቸው የጋራ ግንኙነቶች ሁሉ አስፈላጊው ክፍት የግንኙነት ደረጃ እንደተጠበቀው ነው። ትብብሩ ይህን ይበል እንጂ የሀገሪቱ ምርጫ ቦርድ ይህ አደረጃጀት ህገወጥ ነው ይላል። ከአንድ ሳምንት በፊት ቦርዱ ለጋዜጠኞች በሰጠው መግለጫ ላይ ሰማያዊ ፓርቲ ፈጽሟቸዋል ካላቸው የህግ ጥሰቶች መካከል በፖለቲካ ፓርቲዎች ህግ የማይታወቅ አደረጃጀት በመፍጠር እንደሆነ የቦርዱ ሰብሳቢ ፕሮፌሰር መርጋ በቃና ገልጸው ነበረ። በፖለቲካ ፓርቲዎች ምዝገባ አዋጅ ቁጥር አምስት መቶ ሰባ ሶስት ህዝባን ሁለት ሺህ ዓመተ ምህረት ከአንቀጽ ሰላሳ ሁለት እስከ ሰላሳ ስድስት ከተደነገጉ አደረጃጀቶች ውጪ ትብብር የሚባል አደረጃጀት መስርቻለው እያስተባበርኩ ነው በሚል ህገወጥ እንቅስቃሴ ውስጥ መንቀሳቀሱ ታምኖበታል። የቦርዱ ምክትል ሰብሳቢ ዶክተር አዲሱ ገብረ እግዚአብሔርም ይህንን በእለቱ ይበልጥ አብራርተውት ነበር። ፓርቲዎች በጋራ ጉዳያቸው ላይ የጋራ ግንኙነት ቢያደርጉ ቢመክሩ፣ በእኛ በኩል ቅሬታ የለም። ነገር ግን በምርጫ ህጉ ያለውን አንደኛው ቅንጅት ነው፣ ሁለተኛው ግንባር ነው፣ ሶስተኛው ውህደት ነው። እነዚህ ሶስት አደረጃጀቶች ናቸው በምዝገባ አዋጁ ላይ እውቅና ያላቸው አደረጃጀቶች። ከእነዚህ ውጭ የሚደረግ ሌላ አደረጃጀት ኢ ህጋዊ ነው፣ መሰረት የለውም ነው በቦርዱ እየተባለ ያለው። የትብብሩ ሰብሳቢ አቶ ይልቃል ጌትነት ግን ይህን አይቀበሉትም። በመጀመሪያ ነገር በህግ ያልተከለከለ እየተፈቀደ ነው ይላሉ። ከግንባር ከውደትና ከቅንጅት ውጭ መስራት በህግ ያስጠይቃል ወይም ህግ ወጥ ነው? አይ፣ በምርጫ ቦርድ እውቅና ለመስጠት ፓርቲዎች የሚያደርጓቸው የትብብር ደረጃዎች ማን ማን ናቸው? በአንድ ማህተም ለመጠቀም በአንድ ፕሮግራም ለመጠቀም የረጅምና የአጭር ጊዜ እቅድ አቅዶ በጋራ ለመስራት እና በምርጫ ቦርድ ተመዝግበው ሰርቲፊኬት የሚያሰጡ ብትሉኝ መልሱን ያለ ጥርጥር መልሰዋል። አንደኛ ቅንጅት፣ ሁለተኛ ግንባር፣ ሶስተኛ ውህደት፣ አራተኛ ሁሉም መልስ ናቸው ናቸው። እኛ ግን ያንን ከምርጫ ቦርድ አልፈለግንም አልፈልግንም፣ ወደፊትም አንፈልግም። ሲያስፈልገን በዛ አይነት አደረጃጀት መስራት የሚያስፈልገውን ሪኳየርመንት አሟልተን እንሄዳለን። ለዛ ሲደርስ የግንኙነት ደረጃቸው ምርጫ ቦርድ ሰማያዊ ፓርቲ እስከዛሬ ፈጽሟቸዋል ባላቸው የሕግና የስነ ምግባር ግድፈቶች ምክንያት ይቅርታ እንዲጠይቅ የወሰነበት ቢሆንም ፓርቲው ይቅርታ የሚያስጠይቅ ጥፋት አልፈጸምኩምና ይቅርታ አልጠይቅም የሚል ምላሽ መስጠቱ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የምሽቱን አብይ ርዕስ ነበር ያደመጣችሁት። አሁን ወደ መጽሔት ክፍለ ጊዜ እናልፋለን። በስልጣን ላይ ሳሉ ባለፈው ጥቅምት ያለፉትን ፕሬዚደንት ማይክል ሳታን ቀሪ የስልጣን ዘመን ለማስጨረስ አገሪቱን የሚያስተዳድር መሪ ለመምረጥ ዛምቢያውያን ዛሬ ድምጻቸውን ሲሰጡ ውለዋል። አስራ አንድ እጩዎች እየተፎካከሩ ባሉበት በዚህ ምርጫ ዋናው ትንቅንቅ ካለፉት ፕሬዚደንት የአርበኞች ግንባር ፓርቲ በሆኑትና በመንግስቱም ውስጥ በሁለት ከፍተኛ የኃላፊነት ቦታዎች ላይ የመከላከያና የፍትህ ሚኒስትር ሆኖ በማገልገል ላይ በሚገኙት ኤድጋር ሉድጉና በተቃዋሚው የአንድነት ለብሔራዊ ልማት ፓርቲው ሀካይንዴ ሂቺሌማ መካከል ነው። ጂልያን ፓርክ ከሉሳካ ለአሜሪካ ድምፅ ያጠናቀረው ዘገባ ዝርዝሩን ይዟል። አሉላ ክብር ያቀርበዋል። የበረታው የክረምት ዝናም ሳይበግራቸው ዛምቢያውያን አብላጫውን ድምፅ ያገኛል የሚል ግምት ያሳደረ ብቸኛ እጩ በሌለበት በብዛት ወጥተው ድምጻቸውን ሲሰጡ ውለዋል። ድምፃቸውን ሊሰጡ በዋና ከተማይቱ ሉሳካ የቻዋና ክፍለ ከተማ የሚገኝ ምርጫ ጣቢያ የደረሱት የገዢው አርበኞች ግንባር ፓርቲ እጩ ኤድጋር ሉጉ ድጋፉን በጩኸት በመግለጽ ላይ የሚገኘውን ደጋፊያቸውን አልፈው ለመግባት ሲሞክሩ ነው የተሰማው። ዛምቢያውያን በቅርቡ ከዚህ ዓለም በሞት ለተለዩት ፕሬዚዳንት ማይክል ሳታ ያላቸውን ተቀባይነት የረዳቸው ሚስተር ሉጉ ለበርካታ ዓመታት በዛምቢያ የፖለቲካ ምህዳር ገኖ የቆየውና በፕሬዚዳንቱ በራሳቸው የተመሰረተው የአርበኞች ግንባር ፓርቲ የእጩን ምረጡኝ ዘመቻ በአመዛኙ ብዙዎችን ከድህነት አረንቋ ማውጣትና፣ እንደ መንገድ ያሉ የመሠረተ ልማቶችን መዘርጋት የመሳሰሉ በህዝቡ ዘንድ የላቀ ተቀባይነት ያስገኛሉ የሚባሉ ፖሊሲዎችን ያስተጋባ ነው። የአርበኞች ፓርቲ የዘመቻ መፈክር ከ14 ሚሊዮኑ ህዝቧ 60 በመቶ ያህሉ በድህነት ኑሮውን እንደሚገፋ በሚታመንባት ዛምቢያ ያንኑ ያህል የበዛውን መራጭ ቀልብ ለመሳብም ይታደላል የሚል ግምትና ተስፋ አሳድረዋል። የመንግስት ሰራተኞች ሰራተኛ የሆኑት ዩቬኒ ካፒካ በቅርቡ ባገኙት የ50 በመቶ የደሞዝ ጭማሪ መጠቀማቸውን ይናገራሉ። እናም ሉንጉ ድምጻቸውን ለሉንጉ ድምጻቸውን የሚሰጡ መሆናቸውን ነው ያመለክታሉ። ቢያንስ የተሻለ ደሞዝ እየተከፈለኝ ነው። ልክ እንደተቀጠርኩ የአመት ደሞዜ አንድ ነጥብ ሰባት ሚሊዮን ኳቻ ስድስት ሺህ ስድስት መቶ ሀያ ስድስት ብር ገደማ ማለት ነው ነበረ። አሁን በዕጥፍ ጨምሮልኛል። ለዚህም ነው እንደገና የአርበኞችን ግንባር በመደገፍ ለፓርቲው እጩ ድምጼን የምሰጣቸው። ይሁን እንጂ መጪው የዛምቢያ አስተዳደር ባለፈው ዓመት የአገሪቱን ገንዘብ ኳቻን ለከፍተኛ ግሽበት የዳረገውን የበዛውን የመንግስት ወጪ መቀነስ እንደሚጠበቅበት ነው የዓለሙ የገንዘብ ድርጅት አይኤምኤፍ እያስጠነቀቀ ያለው። አገሪቱ እያደር በከፍተኛ መጠን እየሰፋ በመጣ በወጪና በገቢ መካከል ያለ ልዩነት እንዲሁም ስድስተኛ ዓመቱን ባስቆጠረው የመዳብ ዋጋ ማሽቆልቆል እየተጎዳች ነው። መዳብ ዛምቢያ ለዓለም ገበያ ከምታቀርባቸው ምርቶቿ ሰባ መቶን ሲይዝ ይህም ከዓመታዊ የነፍሰ ወከፍ ገቢዋ 13 በመቶን ይሸፍናል። ይህ በእንዲህ እንዳለ በከተማይቱ ሌላ ጫፍ የተቃዋሚውን የአንድነት ለብሔራዊ ልማት ፓርቲ እጩ ሄንዴ ኬ ሂቼሊማ ተሰልፈው ለሚጠብቋቸው ደጋፊዎች ንግግር በማሰማት ላይ ይገኛሉ። በአገሪቱ በትልቅነቱ ሁለተኛውን ደረጃ የያዘውን ግዙፍ የከብት ማድለቢያ ባለ ንብረት የሆኑት ሂቼሊማ ከዛምቢያ ታዋቂ ቱጃሮችም አንዱ ናቸው። በንግድ ስራቸው ከፍተኛ ዕውቅና ያገኙት የተቃዋሚ መሪ የመንግስቱን ወጪ ለመቀነስም ቃል ገብተዋል። ሂቼሊማ ድምፃቸውን ለመስጠት ወደ ምርጫው ከመሄዳቸው በፊት ለአሜሪካ ድምጽ በሰጡት አስተያየት እንዲህ አስረድተዋል። የማስተዳደር ኃላፊነቱን ለመቀበል የምንፈልገው ለንግድና ለመዋለ ነዋይ ፍሰት ሳቢ የሆነ አሰራር ለመፍጠር ነው። ሳቢ ወይም ማራኪ ብቻ ሳይሆን ዘለቄታ ወይም ቀጣይ የሆነ ጭምር ነው ያሉት። በነገ ዕለት መግባት እንደሚጀምር የሚጠበቀው የምርጫ ውጤት የፊታችን አርብ ይፋ ይሆናል ተብሎም ይጠበቃል። የመጨረሻው የመጽሔት ክፍለ ጊዜ ዘገባ ላይ ደርሰናል። የአውሮፓ ሀገሮች መሪዎች አሸባሪነትን ለመታገል በሚያደርጉት ጥረት የአረብ ሀገሮች እንዲተባበሯቸው እየጠየቁ ናቸው። የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች ትናንት ብረሰልስ ላይ ተሰብስበው የአሸባሪዎች ህዋስ አባላትን በመከታተል ረገድ ዓለም አቀፍ ትብብር ሊኖር ስለሚችልበት ሁኔታ ተወያይተዋል። የአረብ ሀገሮች ማህበር ኃላፊም በስብሰባው ተካፍለዋል። ስዊትዘርላንድ ውስጥ በሚካሄደው አመታዊ የዓለም የኢኮኖሚ መድረክ ላይም የዓለም አቀፍ አሸባሪነት ጉዳይ አብይ ትኩረት እንደሚያገኝ የአሜሪካ ድምጿ ዘጋቢ ዝላቲካ ሆክ አጠናቅራለች። አዳነች ፍሳዬ ዘገባውን ታቀርባለች። በብዙ ሀገሮች የሚገኙ ሙስሊሞች በነቢዩ መሐመድ ላይ የሚሳለቀውን የፈረንሳይ ካርቱንና የመሳለቁን ተግባር የሚደግፉትን ሁሉ መቃወማቸውን ቀጥለዋል። በደቡባዊ ሩሲያ በምትገኘው ቼችንያ ትላንት በብዙ ሺህ የሚቆጠሩ ሰዎች ቻርሊ ኤብዶ የተባለውን የስላቄ መጽሔት ሲቃወሙ ውለዋል። ይኸው መጽሔት ተመሳሳይ የስላቄ ካርቱኖችን በማውጣቱ የሰራተኞቹ አባላት እንደተገደሉ የሚታወቅ ነው። ሰልፈኞቹ በግሮዝኒ መሀል ከተማ መንገዶች ተሰልፈው የስላቄው መጽሔት ሰራተኞችን አውግዘዋል። የሩሲያ ደጋፊ የሆኑት የቼችንያው መሪ ራምዛን ካዲሮቭ ሙስሊሞቹ ዜጎች የትንኰሳ ተግባርን እንዲቋቋሙ ጥሪ አድርገዋል። ሙስሊሞቹ በሀገሪቱ አለመረጋጋት ለመፍጠር መጠቀም ያለመሆን እንደማይፈቅዱ ዓለምን ለማሳወቅ እንሻለን። እኛ ምን ጊዜም ቢሆን ለሩሲያ በታማኝነት ስንከላከል ኖረናል። አሁንም ማንኛውንም የሀገራችንን ጠላት እንቋቋማለን። ፓሪስ ውስጥ የአስራ ሰባት ሰዎች ሕይወት ያጠፋ የአሸባሪዎች ጥቃት ከተፈጸመው ወዲህ የአውሮፓ ሀገሮች የጸጥታ ጥበቃውን አጠናክረዋል። የአሸባሪዎች ሕዋሶችንና ከውጭ ጋር ያላቸውን ግንኙነት ለመከታተልም እየሰሩ ነው። ፊሊፕ ካፖን የተባሉ የፈረንሳይ ፖሊስ ባለስልጣን ሀገሪቱ ከአሸባሪዎቹ ብቃት ጋር ለመመጣጠን እንድትችል ቴክኖሎጂያችንን ዘመናዊ ማድረግ ይኖርብናል ሲሉ መክረዋል። ፍረንች ክሪሚናል ዳታቤስስ አር አደካድ ቢሃይንድ ዋይ ቢካዝ ዘ ዳታቤስ የፈረንሣይ የወንጀል ዳታቤዞች በ10 ዓመታት ወደ ኋላ የቀሩ ናቸው። ለምን? ዳታቤዞቹ የተለያዩ የፖሊስ ክፍሎች ተደራሽነት የላቸውም። በየጊዜው እንዲሻሻሉም አይደረግም። በአሸባሪዎች ጥቃት የሚገደሉ ሰዎች ከምዕራቡ ዓለም ይልቅ በሙስሊሙ አገሮች ይበዛሉ። ስለሆነም የአውሮፓ ህብረት፣ የአረብ ሀገሮች ማህበር አባላት አሸባሪነትን በመታገል ተግባር እንዲተባበሩት ጠይቋል። የአውሮፓ ህብረት የውጭ ጉዳይ ኃላፊ ፌዴሪካ ሞገሪኒ ያስረዳሉ። አደጋው በፓሪስ ያየነው ብቻ ሳይሆን ከሙስሊም አገሮች አንስቶ በተለያዩ የዓለም ክፍሎች የተስፋፋ በመሆኑ የመተባበሩን ጉዳይ ማጠናከር ይኖርብናል። የአረብ ሀገሮች ማህበር ዋና ጸሐፊ ናቢል ኤል አራቢ ድርጅቱ ጽንፈኛ ርዕዮተ ዓለምን ለማዳከም በሚደረገው ጥረት ይረዳል ብለዋል። ይሁንና እስላማዊ አማጽያን እንደ መዋጋት በሚካሄደው ወታደራዊ እርምጃ አይተባበርም በማለት ግልጽ አድርገዋል። የአረብ ሀገሮች ማህበር በጥምረቶች ውስጥ አይገባም። ማህበሩ በወታደራዊ ኃይል የመጠቀም ፍላጎት የለውም። እኛ በፍልስፍና፣ በኢኮኖሚ፣ በሃይማኖት፣ በሚዲያ፣ በትምህርትና በትምህርት ቤቶች ላይ ስለ ተመሠረተ የተሟላ ትግል ነው የምናወራው። እነዚህን ሁሉ መቋቋም ያስፈልጋል። እኛም የተሳተፍንበት ነው። ይሁንና ከወታደራዊው እርምጃ ጋር የሚያገናኘን ነገር የለም። የዓለም የኢኮኖሚ መድረክ ዳቦስ በሚያደርገው ዓመታዊ ጉባኤ ስለ አሸባሪነት አደጋ ይወያያል። የመድረኩ መስራች ክላውስ ሸዋብ ሽብር በብሔራዊ ደረጃ ብቻ ሊገታ ስለማይችል ዓለም አቀፍ ትብብር ያስፈልገዋል ሲሉ አስገንዝበዋል። የተከበራችሁ አድማጮች ዝግጅቶቻችንን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ታገኛላችሁ። አሁን የእናንተው የአስተያየት ክፍለ ጊዜ ነው። ሰላዚዎች እንደምን አላችሁ። አሄነክ ሰማክየር ምርጫውን በተመለከተ ያናገራቸውን ሰዎች አድብጭ ያለው ውይይቱን ያንን በተመለከተ አስተያየት ለመስጠት ነው። በጣም የሚገርም ነው። በጣም ምርጫው ቦርዱ እንኳን ገለልተኛ ሊመስል ቀርቶ በሚገርም ሁኔታ ከአንድ ፓርቲ ስለ አንድ ጉዳይ አንድ ድምጽ ነው የሚከራከሩ ነው የሚመስሉት የኢህአዴግ አባል የሆኑት ስማቸውን አላስታውሱም፣ አቶ ታደሰ እና ከአስመራጭ ኮሚቴ የተወከሉት ሁለቱም አንድ አይነት ቋንቋ እየተደጋገፉ ነበር የሚያወሩት፣ እና ገለልተኛ አስመራጭ ቦርድ እና የተለያዩ ፓርቲዎች የሚወያዩ አይመስልም ነበር። በተረፈ እንደ አውቆ የተኛ ቢቀሰቅሱት አይሰማም አይነት ነገር ነው እንጂ ቁልጭ ያለ ነገር ነው። ሄኖክ የጠየቃቸው እዛም ተሰብስበዋል፣ እዚህም ተሰብስበዋል። እዛ ምን ያህል ናቸው፣ እዚህ ምን ያህል ናቸው ነው ፊፍቲ ፕላስ ዋን ፊፍቲ ዋን በሚለው አቶ ይልቃል አስቀምጠውታል። በዚህ አጋጣሚ አቶ ይልቃል በጣም አድናቂ ነኝ፣ የሰማይ አባል ባልሆንም በጣም የበሰሉና የሚሰጡት አስተያየት በጣም ደስ የሚል ነው። ግልጽ አስቀምጠውታል። ፊፍቲ ዋን ነው። በቃ ህዝቡ የበለጠው ፊፍቲ ፕላስ ዋን ነው። ፊፍቲ ዋን የቱ ጋር ነው ቁጥሩ ማየት ነው እኮ እነሱ ካልለገሙ እኮ አስመራጮች ሁለት ሁለት ሰው ልከው ወይ አንዳንድ ሰው ልከው ብዙ ሰው ያለበትን ቦታ አይተው ይሄ ነው ትክክለኛ ማለት ይችላል እኮ አባሉ እስከ መወሰን እስካለበት ድረስ እና፣ በጣም በጣም የሚገርም ሁኔታ ነው። እኔ አንዳንዴ የሚገርመኝ ነገር ይጨስም ያለ አዎ፣ እና የለዛ የሚሆን በቅንጅት በሚለው ተክተዋል። አሁንም የሆነ የራሳቸውን አቋቁመው ሊተኩ እንደሆነ ግልጽ ነው። የዋህ ደጋፊዎች አሉ ምንም ጥቅም ሳያገኙ ጥቃቅንም፣ ምንም ምንም ጥቅም ሳያገኙ አስፋልትና ፎቅ ሲያዩ የእውነት ሰዎች መስለዋቸው አይ ጥቂት የሚደግፏቸው ሰዎች እንኳን ያዝኑብናል አይሉም። እንደው ቪኦኤዎች፣ እንኳን ለጌታችን መድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም እና በጤንነት አደረሳችሁ። እንዲሁም ለመላው የኦርቶዶክስ እምነት ተከታዮች በሙሉ በሀገር ቤትም ሆነ በውጭ ሀገር ለምንገኘው መልካም የጌታ ጥምቀት በዓል ይሁንልን እላለሁ። በድሉ ከሜር አስተያየት የሰጣችሁንን እናመሰግናለን። ተዘዋዋሪው የስልክ መስመራችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር አስራ አራት ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ አድማጮቻችን ደግሞ አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም ነው፣ ላኩልን። አሁን ከምሽቱ 3 ሰዓት ከ34 ደቂቃ እየሆነ ነው። አዲስ አበባ ላይ ከአሜሪካ ድምፅ ራዲዮ ጣቢያ በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን መደበኛ ስርጭት ነው እየተከታተላችሁ ያላችሁት። ክቡራትና ክቡራን አድማጮች ዛሬ በክርስትና ምዕመናን ዘንድ ቃና ዘገሊላ ተከበረ። ተከታዩ በጥምቀት በዓል አከባበር ላይ የተቀናበረ ዝግጅት ነው። ከሃይማኖታዊ በዓልነቱ በተጨማሪ በቱሪስት መስህብነቱ የሚታወቀው የጥምቀት በዓል ዘንድሮም በድምቀት ተከብሮ ውሏል። በተለይ ባለፉት ዓመታት በጎ ፈቃደኛ የሆኑ በርካታ ወጣቶች የበዓሉን ስነ ስርዓት ሲያስተባብሩና ልዩ ልዩ አገልግሎቶችን ሲሰጡ ታይተዋል። ታቦት በሚያልፍባቸው መንገዶች ሁሉ ለታቦት ቀይ ምንጣፍ እየነጠፉ ወደ የጥምቀተ ባህሩ እየሸኙ ወደ የደብራቸው መልሰዋል። እስክንድር ፍሬው ከነዚህ ወጣቶች አንዱን አነጋግሯል። እንዲህ በጥምቀት በዓል ሰሞን የእነዚህ ወጣቶች ሥራ ብዙ ነው። ራሳቸውን አደራጅተው በበጎ ፈቃደኝነት ለሚንቀሳቀሱት የታቦት አቅጣጫ ተከትለው ከፊት እየቀደሙ ከኋላም እየቀሩ ቀይ ምንጣፍ ለሚያነጥፉት መልሰውም ለሚጠቀልሉት ለእነዚህ ወጣቶች ይህ የሥራ ጊዜ ጭምር ነው። የተወሰኑት ለታቦቱ ማለፊያ ቀይ ምንጣፍ ያነጥፋሉ። ሌላ ምንጣፍ የያዙ ሌሎች ከፊት ሆነው ይጠብቃሉ፣ በተራቸውም ያነጥፋሉ። እንዲህ ባለ ቅብብሎሽም እስከ ታቦቱ ማደሪያና መመለሻ ይዘልቃሉ። እነዚህ ወጣቶች ተግባር ግን እንዲህ ቀይ ምንጣፍ በመሸከም በማንጠፍና በመጠቅለል ላይ የተመሰረተ ብቻ አይደለም። ስነ ስርዓቱን ያስተባብራሉ፣ ምዕመናኑንም በተለያየ መንገድ ያገለግላሉ። በተለይ ቀዩ ምንጣፍ ባለፉት ጥቂት ዓመታት የተጀመረ የወጣቶቹ አገልግሎት ነው። ከነዚህ ወጣቶች አንዱ የሆነው እዮ ፈለቀ አጀማመሩን አጫውቶኛል። ታቦቱ እኮ በወጣ ቁጥር ምዕመናኑን አጅበን ታቦቱን አጅበን ወደ ቤተ ክርስቲያን እናስገባለን ነው። እሱም ሳይጎሳቆን እያከበረ፣ እንደምታየው እያዘመረ ወደ ቤተክርስቲያን ሄደን ታቦቱን አስገብተን ምንጣፉን ጠርገን ጠቅልለን ከእንደገና ወደ ቤተ ክርስቲያን ማረፊያ ቦታ ላይ እናስገባለን። ታቦቱ ከገባ በኋላ ተሰብስበን የራሳችንን እንወያይና ለሚመጣው ዓመት ደግሞ ምን ማድረግ እንዳለብን ተወያይተን እንለያያለን። ማነው ማህበሩ? ለራሳችን ስትል ማህበሩ ማን ነው? ሰመቱ እስጢፋኖስ አሁን ከእስቴፋኖስ ነህ። ሌሎቹ ደግሞ እንደዚሁ በየ እንት ናቸው። ያሬድ አለ፣ ቅዱስ ገብርኤል አለ፣ በአታ ማርያም አለች። ወደ ላይ ደግሞ ስትወጣ መድኃኔዓለም አለ። ያነዛነዛ የራሳቸው እንደኛ ልብስ ለብሰው ያገለግላሉ ማለት ነው። ቤተካህናት ስላሉ ከነሱ ጋር ሆኖ አንድ ላይ ቤተክርስቲያን እየመሩ በአንድ ላይ ይሄዳሉ። ህዝበ ክርስቲያኑ እያጨበጨበ እንደምታየው፣ ታቦት ህጉን መሃል አስገብቶ እያከበረ ይሄዳል ማለት ነው። የእኛ ስራችን ምንድን ነው? ሰው እንዳይጎሳቆል ማስተባበር። ገባለ ሰው እንደምታው እያጀበ እየዘመረ ይሄዳል ማለት ነው። አብዛኞቻችሁ ቤተክርስቲያን አገልጋዮች ናችሁ ወይስ? ስለዚህ ነው ሰንበት ተማሪ ነን፣ ተማሪዎች ነን፣ ሁላችንም አገልጋይ ነን። ቤተክርስቲያን ያለን አቋም ለሰው ሌላው እምነት ተከታይ ምን አይነት እንደሚመስል ለማሳየት ስለሚፈልግ ነው ማለት ነበር። አለ ከሁለት ሺህ ጀምሮ ነው ብለኸኛል። በተለይ ሁለት ሺህ ላይ ምን ተፈጠረ? ምንም የተፈጠረ ነገር እንደምታየው፣ በሳር ነበር። ሳሩ ተቀይሮ ምዕመናኑ የምታያቸውን አሰባስበን ምንጣፍ ገዛል። ከዛ በኋላ ምንጣፉ እንደምታየው ወጣቱ እየተሸከመ እየተጋገዘ ታቦ ተጉ ያልፍበታል ማለት ነው። ይህን ይመስላል። የተመሰገነ ሳሩ ራሱ አሁን ብዙ ጊዜ ቄጠማ ስትጎዘጉዙ ወይም ስትሉ ወዲያው ነው የሚጸዳው። ወዲያው ነው ማለት የተነሳሽነታችሁ የሚታይ ነው፣ ከፍተኛ ነው። ምንድን ነው ለዛ መነሻ ያ መነሳ የተደረገው ምናምን መሰለኝ እኛ ሳሪ ጎዝጎዞ ነዋ ቤተ ክርስቲያኑ መልሶ ቤተ ክርስቲያኑ ደግሞ ከኋላ እያጸዳ ይመጣል። ገባህ አይደል አዲስ አበባችን ጸዳሽ ነው። ገባህ እኛ ለታቦት ሰጉ ያከበርነውን ምንጣፍም ሆነ ቄጤማ መልሶ ተጠርጎ ወደሚቀመጥበት ጋርቤጅ ወደም ይባላል እዛ ሄዶ ይቀመጣል። በመኪና ተጨምሮ የሚቃጠል ከሆነ ይቃጠላል፣ የሚቀመጥ ከሆነ ለከብት ይሰጣል። ያንንም የሚያደርጉት የራሳቸው ትርጅት አለ። ገባ? ተጭኖ ይሄዳል። ምንጣፉ የተጀመረው ምንጣፉ የተጀመረው በሁለት ሺህ ነው ብለኸኛል። ከተማ ውስጥ መቼ ነው የቆየነው? ድሮ በፊት አባቶቻችን በምንጣፍ ነበር የሚያወጡት ገባ አይደል? በመሀል ላይ የሆነ ወቅት ላይ ቀረና ከዛ በኋላ ነው ከሁለት ሺህ በኋላ ህዝቡ ተነሳስቶ ለምን እንደ በፊቱ እንዳባቶቻችን አናደርግም ተብሎ ምንጣፉ የተገዛው ማለት ነው። ምን ያህል ድምቀት ሰጥቶታል? አሁን የእናንተ ተባብራችሁ እንዲመጣ ስንት ትሆናላችሁ ቁጥራችሁ? በየቤተክርስቲያናችሁ ብዙ ነው። ይሄን ይሄ ልገልጽልሽ አንችልም ግን አሁን እንደምታየው ህዝቡ በጠቅላላ እንደኛ አብሮ ይሰራል። እንደዚህ የምታያቸው በጠቅላላ በሰላም ታቦቱ እየሄደ ነው፣ ምንም ጫጫታ ውካቴ የለም። በሰላም ታቦቱ ይገባል። ከዛ እንደነገርኩት ተሰብስበን ተወያይተን ለሚመጣው ምን ማረገና ምን መስራት እንዳለብን ደሞ ተነጋግረን እንለያያለን። እዚህ ሰው በጣም ይሰማችኋል። ወደዛ ሂዱ ስትሉት ይሄዳል፣ እዚህ መንገድ ይለቃል። ያ ክብር ነው። ጣ ገባ ክብር ለሚሰጠው ክብር ስጡ ብላ መዳለ ነው። ገባ ታቦት ህጉ የግዴታ ክብር ስለሚሰጠው ሰው ይሄን አርግስ ነው። እሺ ፈቃደኛ ለምትም ታቦትኗ ይከብርበት ነው። ሲጸልይ መልስ ሲሰ ያገኝበታል። ገባ ስለዚህ ጸልዮ ለምኖ ታምላኩ አስታርቀን ብሎ መቤቴንም ሆነ ቅዱስ ሚካኤልም ሆነ ያሉትን አባላት ታቦት ለምኖ ባማላጅነት ከዛ ጋር ይልቃ ያስታርቁናል ማለት ነው። ያ ስለሆነ ስለሚገባቸው ስነስርዓት ግን ይዘው ይጓዛሉ። እንደምታየው ፖሊሶቹ ምንም እንደምታያቸው ስነስርዓት አይዘው እዚህ ጋ የተመሰገነ በሰላም እየተሄደ ነው ማለት ነው። የቱሪስት መስህብነቱ እየጨመረ የመጣው የጥምቀት በዓል እንዲህ እዮብን በመሳሰሉ ወጣቶች የሚከናወን የቀይ ምንጣፍ ማንጠፍና መሰል አገልግሎቶችም የሚታዩበት ነው። ጥምቀት ከትናንት እስከ ዛሬ በአከባበሩ ይዘት ላይ የአባቶች አስተያየት ምልከታ ከተገኘ ይዘን እንቀርባለን። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውን ለዘገባው እናመሰግናለን። በድጋሚ እንኳን አደረሳችሁ አድማጮቻችን። እስከ አራት ሰዓት ድረስ ከእናንተ ጋር ነን። አብራችሁን ቆዩ። በመቀጠል ሐኪሙን ይጠይቁ። በተላላፊ በሽታዎች መንስኤዎች፣ ዋና ዋና መገለጫዎች፣ ምንነት ዙሪያ የተጀመረ ዝግጅት ሁለተኛ ክፍል ነው። ሐኪሙን ይጠይቁ ለምሽቱ ያሰናዳው ነበር የቦረናውን አድማጫችን አቶ አንዱ ዓለም ብርሃን ጥያቄ መነሻ ያደረገው ዝግጅት በምሽቱም ትኩረቱ ተላላፊ በሽታዎች የሚያሳዩዋቸው ምልክቶች አሳሳቢ የሚሆኑበትን ሁኔታና ጊዜ ጨምሮ ከርዕሱ ጋር የተዛመዱ ዋና ዋና ጭብጦችን ይመረምራል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በአዲስ አበባ ዩኒቨርሲቲ የውስጥ ደዌና የተላላፊ በሽታዎች ሕክምና ክፍል ተባባሪ ፕሮፌሰሩን ዶክተር ወንድወሰን አሞኝን አነጋግሯል። ይቀጥላል። ዶክተር ወንድወሰን፣ በእነኚህ ተላላፊ በሽታዎች በአብዛኞቹ የሚታየውና እንደ ዋና ምልክት ተደርጎ የሚወሰደውን ትኩሳት እንውሰድና ቤት ውስጥ የትኩሳት መጠንን መለካት ቢችል አንድ ሰው መቼ ነው ትኩሳት ሊያሳስበው የሚገባው መቼ ነው አንድ ሰው ትኩሳት ሊያሳስበው የሚገባው መቼ ነው የግድ ፈጥኖ ሐኪም ማየት ያለበት? በተለይ ትኩሳትን በእድሜ ለይተን ብናየው ጥሩ ይመስለኛል። በህጻናት ላይ በአብዛኛው ትኩሳት ልክ ትንሽም ቢሆን በሚታይበት ጊዜ ተገቢውን ህክምና እንዲያገኙ ማድረግ አስፈላጊ ነው። ምክንያቱም ህጻናት በቀላሉ ሊጠቁ ይችላሉ። በሽታውም ደግሞ የትኩሳቱ መጠን ጨምሮ መንስኤው ታውቆ ቶሎ መፍትሄ ካላገኙ ወደ ሌላው የሚለወጥበት ሁኔታ ይኖራል። ሊያንቀጠቀጣቸው ይችላል እና አንዳንድ ጉዳቶች ሊደርስባቸው ይችላል። ግን በአዋቂዎች የትኩሳቱ አይነት አይነት አለው። መጠኑን አነስተኛ፣ መካከለኛ እና ከፍተኛ ብንለው ከፍተኛ ትኩሳት ካለ ምንም ጥርጥር የለውም፣ ወዲያው ወደ ሕክምና ጣቢያ መሄድ ያስፈልጋል። ከፍተኛ የምንለው በየትኛው የሙቀት መጠን ውስጥ ሲገባ ነው? በዚህ ሀገር የምንጠቀመው ዲግሪ በዲግሪ ሴንቲግሬድ ነው። ቴርሞሜትር ካለ በአብዛኛው ከዘጠኝ ዲግሪ ሴንቲግሬድ በላይ የሚሆን ትኩሳት በጣም ከፍተኛ ትኩሳት ብለን እንወስዳለን። ስለዚህ መለኪያ ካለው ወይም ደግሞ ሰው እጁን በጀርባው በኩል ሲነካው በጣም የሚያቃጥል ከሆነ ወደ ሕክምና መስጫ ጣቢያ መሄድ አስፈላጊ ነው። ምክንያቱም መንስኤው መታወቅ አለበት። በብዛት የሚታዩ እንደ ወባ የመሳሰሉ በሽታዎች ስላሉ፣ ወባ ደግሞ ዋናው መገለጫው ትኩሳት ስለሆነ ወባማ አካባቢ የሚኖር ሰው ወባ አለመኖ አለመኖሩ የሚረጋገጠው ወደ ሕክምና ጣቢያ ሲሄድ ነው። ሌሎችም እንደ ታይፎይድ፣ ታይፈስ የመሳሰሉት ተላላፊ በሽታዎች እነዚሁ ይታወቁ የሚችላለው የታማሚው ሰው ወደ ሕክምና ጣቢያ ሲሄድ ነው። ስለዚህ የትኩሳት መጠኑ ከፍ ያለ ከሆነ ካቃዥው አንድ ሰው ከፍ ያለ ትኩሳት ይዘው የማቃጀት ሁኔታ ይኖራል። አእምሮ በትክክል ግልጽ አድርጎ ማያስብበት ሁኔታ ሊኖር ይችላል። ይሄን በሚታይበት ጊዜ ፈጠን ብሎ እርምጃ መውሰድ ያስፈልጋል። የትኩሳቱ መጠን ግን መካከለኛና አነስተኛ ከሆነ በቀላሉ የማይታገስ ከሆነ እና ደግሞ በተለምዶ ለምሳሌ እንደ የጉንፋን አይነት ስሜቶች እንዲህ የምናውቃቸው ከዚህ በፊት ገጥመውን በልምድ ያወቅናቸው አይነት ስሜቶች በማይኖሩበት ሰዓት ላይ የትኩሳቱ መጠን መካከለኛ ቢሆንም ወደ ሕክምና መስጫ ጣቢያ መሄድ ያስፈልጋል። በአጠቃላይ የትኩሳቱ መጠን ግለሰቡ፣ ትኩሳቱ የያዘበት አካባቢ የሚታይ በሽታ ለምሳሌ ቆላ አካባቢ ከሆነና ወባ በብዛት የሚታይበት አካባቢ ከሆነ መካከለኛም ከፍተኛም ትኩሳት ዝቅተኛም ሊሆን ይችላል። በልጆች ላይ ቶሎ ወደ ሕክምና ጣቢያ መውሰድ ያስፈልጋል። በአጠቃላይ እንዲህ ነው ብሎ ስኖች ማስቀመጥ ባይቻልም ግን የግለሰቡን ሁኔታ፣ እድሜ እና የሚኖርበትን አካባቢ ግምት ውስጥ በማስገባት በምን ያክል ፍጥነት ወደ ሕክምና መስጫ ጣቢያ መሄድ እንዳለበት መናገር ይቻላል ብዬ አስባለሁ። መልካም በቤት ውስጥ ህመሙን ለማሳገስ የሚረዱ ሁኔታዎች የቱን ያህል ተቀባይነት አላቸው? እንደ በሽታዎቹ አይነት ለትንሽ ለትልቁ የህክምና ተቋም መሄድ አስፈላጊ ላይሆን ይችላልና የቱን ያህል ሰዎች በቤት ውስጥ ራሳቸውን መርዳት ይችላሉ? ተላላፊ በሽታዎችን በመቋቋሙ ረገድ ከቤተሰብ ውስጥ ሌሎች እንዳይጋለጡስ ምን አይነት ጥንቃቄዎችን ሊያደርጉ ይችላሉ? አሁንም የበሽታውን አይነት ስላለየን ጥንቃቄውም በጥቅል ነው። በጣም ማስተዋል ያለብን ነገር ተላላፊ በሽታዎች ከአንድ ሰው ወደ ሌላ ሰው እንደሚተላለፉ አብዛኞቹ ደግሞ ከግል ንጽህና ጋር በተገናኘ ሁኔታ ወይም ደግሞ በተጠቂው ሰው ንጽህና አለመጠበቅ ጋር በተገናኘ ሁኔታ ሊከሰቱ የሚችሉበት ሁኔታዎች ስለሚኖር ደግሞ ሌላው ዋነኛው መተላለፊያ መንገድ ቀጥተኛ የሆነ ንክኪ ስለሚሆን የእጅን ንጽህና መጠበቅ እጅግ አስፈላጊ ነው። እጆቻችንን ቶሎ መታጠብ በውሃና በሳሙና መታጠብ፣ ወይም ደግሞ በአልኮል በሚገባ እጆቻችንን ማጽዳት ያስፈልግብናል። ይህን የምናደገው ለመከላከል ነው። በተጨማሪ ደግሞ ያው ወባማ አካባቢ የሚኖሩ ሰዎች አጎበር፣ ወባ መከላከያ የሚያስችላቸው አጎበር መጠቀም ይኖርባቸዋል። አካባቢያቸውን በሚገባ ማጽዳት ይኖርባቸዋል። የወባ መራቢያ ቦታዎችም ማጥፋት ይኖሩ በተጨማሪ እንግዲህ በተለይ በህጻናት ትኩሳት በሚከሰትበት ጊዜ ትኩሳቱን ቶሎ ማብረድ ያስፈልጋል። ይህ የሚደረገው በቀላሉ በቀዝቃዛ ጨርቅም በመጠቀም ወይም ደግሞ በቤት ውስጥ የሚሰጡ መድኃኒቶችን በመስጠት ሕክምና እስከሚያገኙ ድረስ ትኩሳት ማብረድ ይቻላል። ትኩሳቱ መልሶ የማይመጣ ከሆነ በዛው የመለስ ከሆነ እንግዲህ ተጨማሪ ሕክምና ላያስፈልግ ይችል ይሆናል። ግን ትኩሳቱ ቶሎ ቶሎ የሚመጣ ከሆነ ህጻኑ ማቃሰት አዋቂው ደግሞ ሌላ ተጨማሪ የህመም ስሜቶች የሚያመጡበት ከሆነ የትኩሳት ማብረጃ መድኃኒቶች ብቻ ቤት ውስጥ በመጠቀም በሽተኛውን ማቆየቱ ተፈላጊ አይደለም። ምክንያቱም ዋናው ነገር በትኩሳቱ የመጣው ከምንድን ነው የሚለውን ነገር ማወቅ ያስፈልጋል። ያንን በቤት ውስጥ ማወቅ የሚቻል ከሆነ መልካም፣ ግን በአብዛኛው በቤት ውስጥ በአስተማሚዎች ወይም በግለሰቡ በተጠቂው መንስኤውን ማወቅ ስለማይቻል ወደ ህክምና ዋስጫ ወስዶ የትኩሳቱን ምንጭ መንስኤ ማወቅ ያስፈልጋል። በአጠቃላይ ንን የፈለግኩት በቤት ውስጥ የሚሰጡ ህክምናዎች በራሱ በቂ የማይሆኑበት ሁኔታ አለ። በተለይ ትኩረት መሰጠት ያለበት ለህጻናት መንስኤው መታወቅ አለበት። በሐኪሙ ካዩ በኋላ ተጨማሪ ህክምና ሊያስፈልጋቸው ይችላል የሚል ነገር ሊያስነሳ ይችላል። እርጉዝ ሴት ትኩሳት ቢይዛት ወደ ህክምና መውሰዱ ይሻላል። አንድ ህመምተኛ ህክምና እርዳታ ፍለጋ ወደ ህክምና ተቋም በሚመጣበት ጊዜ ስለ በሽታው ሁኔታ ለሀኪሙ ማቅረብ የሚችላቸው ምን አይነት መረጃዎችን ይዞ እንዲመጣ ትጠብቃላችሁ? በትክክል አንድ ሰው በሽታው እንዴት እንደጀመረው የሚሰሙትን የህመም ስሜቶች ቅደም ተከተል ቢያስታውሳቸው እጅግ ጠቃሚ ነው። በተለይ ደግሞ በቅርብ ጊዜ ውስጥ ሄዶባቸው የነበሩት አካባቢዎች በዛ በሽታ ተመሳሳይ ሰዎች ተጠቅተው ከሆነ እና ያን አይነት በሽታ ደግሞ ከዚህ በፊት ይዞት የሚያውቅ ከሆነ እና ሌሎች ደግሞ ታዋቂ በሽታዎች ካሉት በተጨማሪ ለምሳሌ ስኳር ይሁን ሌሎች ከዚህ በፊት ለረጅም ጊዜ የታመማቸው በሽታዎች ኖራዎች ቢሆንና የሚወስዳቸው መድኃኒቶች ካሉት እነኝን በዝርዝር ሊገልጽልን በሽታውን ለማወቅ የሚደረገውን ጥረት ያቃልላል። እዚህ በሽተኛው የሚሰጠው ኢንፎርሜሽን በጣም አስፈላጊና መሰረታዊ ነው። እንዴት እንደጀመረው የሚያውቀው እሱ ነው። የበሽታውን ሂደት የሚያውቀው እሱ ነው። ታማሚው እሱ ነው። መግለጽም የሚችለው እሱ ነው። በደንብ የበሽታውን ሁኔታ በሚገባ የሚገልጽ ሰው ሲኖር በሽታውን በቀላሉ ማግኘት ይቻላል። ግን የበሽታውን ስሜት መግለጽ የማይችል ሰው ደግሞ ሲኖር የበሽታውን መንስኤ ለማወቅ የሚደረገው ጥረት ጥቂት አድካሚ ሊሆን ይችላል። ስለዚህ በሽተኛው የሚሰማውን ነገር በትክክል ማስተዋል እና የሚዘነጋም ከሆነ መዝግቦ ቢይዘው ማስታወሻ መጽሐፉንም ድረስ ትመርጣላችሁ መልካም ነው ብዬ አስባለሁ። መልካም የተላላፊ በሽታዎችን ምንነት፣ ጠባይ እንዲሁም በተዛማች የሚነሱ በርከት ያሉ ቁም ነገሮችን እንድንመለከት አድርገውናል። ዶክተር ወንደሰን አሞኘ በአዲስ አበባ ዩኒቨርሲቲ የህክምና ትምህርት ቤት የውስጥ ደዌና የተላላፊ በሽታዎች ሕክምና ተባባሪ ፕሮፌሰር። በሌላ መሰል የአድማጭ ጥያቄ መልሰን እንደምናገኘው ተስፋ አደርጋለሁ። ለአሁኑ ግን ለጊዜው አመሰግናለሁ። እግዜር ይስጥልኝ። አሜን ነውላ አሉላንና ዶክተር የሆነ ወሰንን ላመስግንና ወደ ተከታዩ ዝግጅታችን እንለፍ። ንግድና ምጣኔ ሀብት። የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት እንደገና እንዲዋቀር ፍርድ ቤት የሰጠው ውሳኔ አተገባበር ተጀምሯል። በዚህም መሰረት የባላደራ ቦርድ ተቋቁሞ ባለፈው ዓመት ታኅሳስ ወር የተላለፉ ውሳኔዎችና የአመራር ምርጫዎች እንደገና እንዲከናወኑ የባላደራ ቦርዱ ያመቻቻል። የምሽቱ የንግድና ምጣኔ ሀብት አዘጋጅ ሄኖክ ሰማእግዜር በዚህ አወዛጋቢ የፍርድ ቤት ክስ ዙሪያ ዘገባ አሰናድቷል። የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት በአሰራርና ውሳኔ አሰጣጡ ላይ በአንዳንድ አባል ድርጅቶች የተነሱ ተቃውሞዎችና ክሶች ሲያወዛግቡት ነው የሰነበቱት። የፌዴራሉ ከፍተኛ ፍርድ ቤት ከበታች አካሉ የተላለፉ ውሳኔዎችን አስመልክቶ የቀረቡ የይግባኝ ቅሬታዎች ላይ በተለያዩ መዝገቦች ፍርዱን አሳልፏል። በአሁኑ ወቅት የውሳኔው አፈጻጸም በንግድ ሚኒስቴር እየተከናወነ ይገኛል። ሁኔታውን እንዲያብራሩልን የህብረት ኢንሹራንስ አክሲዮን ማህበር ጠበቃ አቶ ፋሲል አስናቀን ይዣለሁ። ደህና መሽዋ። አቶ ፋሲል ደህና መሽዋ። ደህና እንግዲህ አስቀድመው ለአድማጮች በአጭሩ የፍርድ ቤቱን ውሳኔ ቢያብራሩልን። ያው እንግዲህ ቀደም ሲል በዋናው ክስ የነበረው ጥያቄ ምንድን ነው? ክብረት ኢንሹራንስ አክሲዮን ማህበር አቶ የሶር ተዛፉን ወክሎ በጉባኤው ላይ እንዲገኙ ወክሎ ነበር። በጊዜው ንግድ ምክር ቤት እሳቸው እንዳይገቡ መከልከሉ አንደኛ የእኛን መብት የተጋፋ ነው በሚል ክስ ተመስርቶ ነበር። ያው ቀደም ሲል እንደሚታወቀው ውሳኔው በዘጠነኛ ጉባኤ የተደረገው ውሳኔ የአባልን መብት ይገፈፈና በሕግ አግባብ የተደረገ አይደለም በሚል ሰርዞታል እና አሁን በዚህ በተደረገው የአፈጣጠን ትዕዛዝ ላይ እንደዚሁ ጉባኤው በመሰረዙ ምክንያት እንደገና ጉባኤው መደረግ ያለበት ዘጠነኛው ጉባኤ በሕግ አግባብ መደረግ ያለበት መሆኑን ፍርድ ቤቱ ውሳኔ ሰጥቷል። በዚህም መሰረት የባለአደራ ቦርድም እንዲቋቋም ፍርድ ቤቱ አምኖበት ትእዛዝ ሰጥቷል። በዚህ መሰረት የፌዴራል የንግድ ሚኒስቴር በመሪነት እንዲሁም የአዲስ አበባ ንግድና ልማት ቢሮ፣ እና የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት እንዲሁም የውጭ ኦዲተሮች የተካተቱበት የባለአደራ ቦርድ ተቋቁሞ ምርጫውን ዘጠነኛውን ምርጫ እንደገና በህግ አግባብ እንዲደረግ ትእዛዝ ሰጥቷል። በተጨማሪም ተጨማሪ ትእዛዝ የሚያስፈልግ ከሆነም ደግሞ ፍርድ ቤቱ ተጨማሪ ትእዛዝ ለመስጠት የሚችል መሆኑን በውሳኔው ላይ አስፍሯል። እንግዲህ የዚህ የባለአደራ ቦርድ ኃላፊነቶች ምንድን ናቸው የሚሆኑት? አስቀድመው ከጠቀሱት እንደገና ዘጠነኛውን ጉባኤ እንደገና ከማካሄድ አልፎ ምንድን ነው ኃላፊነቱ? የቦርዱ አባላት እነማን ናቸው? ስራውን መቼ ይጀምራል? እንግዲህ እነዚህን ያካተቱ የ ባለዳራ ቦርድ ይቋቋማል እንጂ የቦርድ አባላቱ እነከሌ ይሆናሉ የሚል ነገር የለም። ለዛም ነው ፍርድ ቤቱ ተጨማሪ ትእዛዝ አስፈላጊ ከሆነ እነዚህ በባለዳራ ቦርድነት የተመረጡት አባላት ለፍርድ ቤቱ ተጨማሪ ትእዛዝ መጠየቅ ይችላሉ የተባለው። ስለዚህ ከዚህ አስቀድሞ እንግዲህ የተነሱ ክሶች ነበሩ። አስቀድመው ሁለቱን ጫፋስ ይዘውናል። ባለፈው ታህሳስ ወር የተካሄደው በተለይ ንግድና የዘርፍ ማህበራቱ ዘጠነኛ ጉባኤ ላይ የህብረት ኢንሹራንስ ተወካይ አቶ ኢየሱስ ወርቅ ዛፉ በስብሰባው እንዳይካፈሉ መከልከላቸውን በተመለከተ የመጀመሪያ ፍርድ ቤት እንግዲህ ውሳኔ አሳልፎ ነበር። ከፍተኛ ፍርድ ቤቱም ይግባኙን አያከራክርም ሲል ብይኑን ለህብረት ኢንሹራንስ ኩባንያ የሰጠበት ነው። ሌላኛው ደግሞ አሁን የባለአደራ ቦርድም የተቋቋመበት ከስድስተኛው እስከ ዘጠነኛው ጉባኤ ድረስ የማህበሩን ህግና ደንብ በተጻረረ መልኩ ውሳኔ ሲተላለፍ፣ ደንብ ሲቀየር ተቆይቷል የሚለው ነው። እሱን አስመልክቶ እንግዲህ እንደገና በዚህ አፈጣጠም ይሄ ጉዳይ አልተካተተም። በዚህ ላይ አልተካተተም። በዚህ አፈጣጠም በትእዛዝ መሰረት የተካተተው ጉባኤው እንደገና እንዲደረግ የሚል ነው። ያ ገና በይግባኝ ላይ ህብረት ኢንሹራንስ አክሲዮን ማህበር ባቀረበው ይግባኝ መሰረት ገና ጉዳዩ በቀጣይ የሚታይ ሲሆን ነገር ግን አሁን ትእዛዝ የተሰጠበት ዋናው ዘጠነኛው ጉባኤ አላግባብ ነው የአባላት መብት የተጋፋ ነው በሚል ነው እንደገና እንዲደረግ ፍርድ ቤቱ ውሳኔ የሰጠው እንጂ ይሄ የህግና ደንብ የዘጠነኛ ጉባኤ እንደገና ለማድረግ በሚል ነው። በዚህ ዘጠነኛው ጉባኤ ላይ እንግዲህ የህብረት ኢንሹራንስ ተወካይም የሚገኙበት ይሆናል ማለት ነው። ፍርድ ቤቱ በሰጠው ትእዛዝ መሰረት በትክክል በህግ አግባብ ምርጫውን ሊፈጸም የሚል ነው። በጣም ጥሩ። እንግዲህ ከዚህ ብቻ ሳይሆን ዘጠነኛ ጉባኤው ከዚህ በፊት ተደርጎ አንዳንድ የተደረጉ ምዝገባዎች ካሉ የሰነዶች ምዝገባ ካሉ እንደዚሁ በዘጠነኛው ጉባኤ የተደረጉ ሰነዶች ምዝገባ እንዲሰረዙም ፍርድ ቤት ትዕዛዝ ሰጥቷል እና በሚመለከተው አካልም ይህ ትዕዛዝ እንዲደርስ በሚል ውሳኔው ላይ አትቷል። ይህም ብቻ ሳይሆን የቦርድ አባላት ከዚህ በኋላ ትክክለኛ ምንም አይነት በቦርድ ስራ ላይ ተሳትፎ የሌላቸው መሆኑንም እንዲሁ በሰጠው የአፈጣጠር ትዕዛዝ ላይ ገልጸዋል። ፍርድ ቤት በአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት የተነሱ ዝግቦችን አስመልክቶ የሰጠውን ብይን ያብራሩልን የህብረት ኢንሹራንስ አክሲዮን ማህበር ጠበቃ አቶ ፋሲል አስናቀ ናቸው። አመሰግናለሁ አቶ ፋሲል። እሺ አመሰግናለሁ። ኤኖክንና ተውፋሲልን አመሰግናለሁ። እናመሰግናለሁ። እኔም ወደ ተከታዩ የፕሮግራማችን ክፍል እንረፍ። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ዩናይትድ ስቴትስ የተሟጋችና የኢንተርኔት ጸሐፊ የራኢፍ ባዳዊ የሰብአዊ መብት አያያዝ በከፍተኛ ደረጃ ያሳስባታል ሐሳቡን በነጻነት የመግለጥ እንዲሁም የማምለክ መብቱን በመጠቀሙ ከተፈረደበት የአስር ዓመት እስራት በተጨማሪ አንድ ሺህ ጅራፍ ግርፋትም ተበይኖበታል። የመጀመሪያውን ዙር ግርፋት ከአስራ አንድ ቀናት በፊት አጠናቋል። የዩናይትድ ስቴትስ መንግሥት ለሳውዲ ባለሥልጣናት ባስተላለፈው መልእክት ይህን በማካሄድ ላይ ያሉትን አሰቃቂ የግርፋት እርምጃ በአስቸኳይ እንዲያቆሙና የራይፍ ባዳዊን ክስም እንደገና እንዲመረምሩና እንዲያጣሩ ጥሪ አቅርቧል። እንደ አውሮፓ አቆጣጠር በሁለት ሺ አስራ አራት ባዳዊ ላይ ከተወሰነው የአንድ ሺ ጅራፍና የአስር ዓመት እስራት በተጨማሪ በእስልምና ላይ ጸያፍ ቃላት መሰንዘሩና ራሱንም እስልምናን በመሳደቡ አንድ ሚሊዮን ሪያል ማለትም 266665 ዶላርስ እንዲከፍልም ተበይኖበታል። ዋናዎቹ የባዳዊ ክሶች መሰረት ያደረጉት ሳውዲ የነጻነት ኔትወርክ ማለትም መረብ የተሰኘ የኢንተርኔት አገልግሎት በማቋቋሙ ላይ ሲሆን፣ በዚህም አማካኝነት የፖለቲካና የማህበራዊ ውይይቶች ይስተናገዳሉ። የመናገርና የማምለክ ነጻነት ይነገርባቸዋል። የሕፃናትና የጾታ እኩሉነት ይሰበክበታል። እነዚህ ናቸው ዋና የክሱ መሰረቶች። ባዳዊ የከፈተው ይህ ሳውዲ የነጻነት ኔትወርክ እንደ አውሮፓ አቆጣጠር ባለፈው ዓመት 2014 ግንቦት ወር ላይ በጀዳው ፍርድ ቤት ትዕዛዝ እንዲዘጋ ተወሰነበት። ፍርዱም በራሱ በባዳዊ ላይ የተላለፉበት ብይኖች አካል ነው። ዩናይትድ ስቴትስ ይህን ኢ ፍትሃዊ ብይን እንዲህ ዐይነቱን የመናገር ሐሳብን የመግለጥና የማምለክ መሰረታዊ የሰው ልጆች መብቶችን መገደብ በጽኑ ትቃወማለች። አገሮች ሁሉ ሳውዲ አረቢያን ጨምሮ እነዚህን መሰረታዊ መብቶች እንዲያከብሩም ታሰባብራለች። ቀደም ሲል የሰማችሁ ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮች፣ ከመሰናበታችን በፊት አጠር ያለ ማጠቃለያ ዜና። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ዛሬ ማታ ለሀገሪቱ ኮንግረስ ጣምራ ጉባኤ በሚያሰሙት አመታዊ ንግግር ስቴት ኦፍ ደ ዩኒየን አድረስ በሚባለው እጅግ ቱጃር በሆኑ አሜሪካውያን ላይ ተጨማሪ የግብር ክፍያ እንዲጣል ይጠይቃሉ። ሚስተር ኦባማ መሪነቱን ከያዙ ጀምሮ ሙሉ በሙሉ በተቃዋሚው ሪፑብሊካን ፓርቲ ቁጥጥር ስላለ ኮንግረስ ንግግር ሲያደርጉ የዛሬው የመጀመሪያ ጊዜ ነው የሚሆነው። ፕሬዝደንቱ በንግግራቸው እንደ አክሲዮን፣ ቦንድ እና ቤት የመሳሰሉ ንብረቶችን በመሸጥ ትርፍ የሚያገኙ ግለሰቦች ላይ ግብር እንዲጨመር፣ በብዙ ሚሊዮን ዶላር የሚያወጡ ንብረቶችን በውርስ ስለሚያገኙ ሰዎች ይሰጥ የነበረው የግብር ቅናሽ እንዲሰረዝና በትላልቆቹ የሀገሪቱ የፊናንስ ኩባንያዎች ላይ ክፍያ እንዲጣል ይጠይቃሉ ተብሎ ይጠበቃል። የተከበራቸው አድማጮች፣ ለምሽቱ ያለን ዝግጅት በዚሁ ተጠናቀቀ። ትግርኛ ዝግጅት ከእኛ ቀጥሎ ይቀርባል። ሰላም፣ በደህና ደሩ፣ ደህና ደሩ።